የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ የካቲት አርብ የካቲት 29 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የአማራ ክልል ርዕሰ መስተዳድሩን አቶ ገዱ አንዳርጋቸውን በዶክተር አምባቸው መኮንን ተክቶ ሹመት ሰጥቷል። በቅንነት በቅንነት በታታሪነት ታታሪነት እንዲሁም ህግንና አሰራርን መሰረት በማድረግ እንዲሁም ህግንና አሰራርን መሰረት በማድረግ ስራዬን እንደምፈጽም ቃል እገባለሁ፣ ስራዬን እንደምፈጽም ቃል እገባለሁ። አመሰግናለሁ። አዲስ የተሾሙትን ዶክተር አምባቸው መኮንን ነው የሰማችኋቸው። ዝርዝሩን ወደ በኋላ ላይ ይዘን እንመለሳለን። ዛሬ አለም አቀፍ የሴቶች ቀን ነው። ተለይ አንፋ አንድ አመት ጠቅላላ የሴቶች አመት መባል ይችላል። ኢትዮጵያ የህግ ባለሙያዋ የትነበርሽ ነበርሽ ንጉሴ ናት። በቃለ ምልልስ ይዘናታል። ሌሎች ዘገባዎችም አሉን። ሁሉንም ወደ በኋላ ላይ ይዘናቸው እንመጣለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ምዕራብ ጎንደር ውስጥ ተከስቶ በነበረው ግጭት ምክንያት ወደ ሱዳን ተሰደው የቆዩ 838 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ካርቱም የሚገኘው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ኤምባሲ ና የገዳሪፍ ቆንስላ ጽፈት ቤት ከሱዳን የስደተኞች ኮሚሽን ና ከመንግስታቱ የፍልሰተኞች ድርጅት አይኦኤም ጋር በመተባበር ስደተኞቹ ወደ ሀገራቸው እንዲመለሱ ማድረጋቸውን የኢትዮጵያ መገናኛ ብዙኃን ዘግበዋል። አምስት መቶ ያህል በሱዳን ስደተኞች ካምፕ የሚ የሚገኙ ቀሪ ኢትዮጵያውያን በቅርቡ ወደ ሀገራቸው ይመለሳሉ ተብሏል። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ገና ሀያ ወራት ያህል ይቀረዋል። ሚስተር ትራምፕ ግን ካሁኑ ዋና የምረጡኝ ዘመቻ መክፈታቸውን መፈክራቸውን ያገኙ ይመስላሉ። ሶሻሊዝምን እያወገዙ የዴሞክራቲክ ፓርቲ ተቀናቃኞቻቸውን እንደሚከተሉት ጉድለት የበዛበት የፖለቲካ ዘይቤ አቅርበውታል። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በአመታዊው የወግ አጥባቂ ፖለቲከኞች ጉባኤ ላይ ሲናገሩ የግለሰብ መብቶችን መንግስት ሙሉ በሙሉ የሚቆጣጠረው ስርዓት ለመተካት ይፈልጋሉ ሲሉ ዴሞክራቶችን ከሰዋል። ሶሻሊዝም የቆየው ስለ አየር ጥበቃ፣ ስለ ፍትህ ወይም ስለ እሴቶች መጠበቅ ሳይሆን ስለ አንድ ነገር እርሱም ስልጣን ለገዢው ፓርቲ የሚል ነው ሲሉ ፕሬዚዳንት ዶናልድ ትራምፕ በጉባኤው ላይ ተናግረዋል። ይኸው መልእክት በጉባኤው ላይ ምክትላቸው በምክትላቸው ማይክ ፔንስም ተጸማርቋል። የዩናይትድ ስቴትስ መከላከያ ሚኒስቴር ባለፈው ህዳር ባስታወቀው መሰረት ፔንታገንን በአፍሪካ ያለውን የሰራዊት ቁጥር አስር ከመቶ የመቀነስ እቅዱን ስለማጠናቀቁ የእዙ አዛዥ ጥርጣሬ ያላቸው የአፍሪኮሙ አዛዥ የባህር ኃይሉ ጄኔራል ቶማስ ዋልሃውሰር ትላንት ለዩናይትድ ስቴትስ ምክር ቤት ህግ አርቃቂዎች ሲናገሩ በአፍሪካ ካሉ የአሜሪካ ወታደሮች ሶስት መቶ የሚሆኑትን ከወዲሁ ማስወጣታቸውን አስረድተዋል። ሌሎች አዛዦች ግን ተጨማሪ አራት መቶ ወታደሮችን ከህጉሪቱ ለማስወጣት ዳግም እያሰቡበት መሆናቸው ይሰማል። ሁለተኛውን ዙር ወታደራዊ ቅነሳ ተግባራዊ እንድናደርግ እስካሁን የደረሰን መመሪያ የለም። ለመከላከያ ሚኒስትሩ መጨረሻ ስለምንወስደው እርምጃ የነገር ናቸው። እያንዳንዱ ውሳኔ በተናጠል እንደሚተገበር የእኛ ፍላጎት በሚገባ የሚያስጠብቅ ሆኖ ስናገኘው ደግሞ ጉዳዩ እንደገና እንዲታይና ስራ ላይ ያለ እቅድ እንዲራዘም እንደምንጠይቅ ነው ብለዋል። ጌን ዋልደርስ በአሜሪካ በአፍሪካ የአሜሪካ ወታደሮች እዝ አዛዡ ጄኔራል ቶማስ ዋል ሀውሰር በመጨረሻም በሀገሪቱ ያሉ የአሜሪካ ወታደሮች የሚቀነሱት የጸረ ሽብሩን ትልም መሰረት በማድረግ ላይ ብቻ ተሞርክዘው መሆኑንም አስረድተዋል። አድማጮች፣ ለሰዓቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ይህ የጋቢና ጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ንሻገር። ጋቢና ቪኦኤ ሌስ ሮስ ቦንድሪስ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። አሁን ያለው ሁኔታ በውስብስብና ፈተናዎች የተሞላ ቢሆንም የአማራን ሕዝብ የመምራትና የማገልገል እድል ማግኘት መብት ሳይሆን መታደል ነው። ይህንን ያሉት በዛሬው ዕለት የአማራ ክልል ርዕሰ መስተዳደር ሆነው የተሾሙት ዶክተር አምባቸው መኮንን ናቸው። የአማራ ክልል ምክር ቤት በዛሬ ውሎ ለሶስት ቀናት ሲካሄድ የቆየውን አምስተኛ ዙር አራተኛ ዓመት የአስራ ሁለተኛ መደበኛ ጉባኤ አጠናቀቀው ሹመቶችን በማጽደቅ ነበር። በዚህም አቶ ገዱ አንዳርጋቸውን የመልቀቂያ ደብዳቤ በመቀበል በምትካቸው ዶክተር አምባቸው መኮንን ሲሳይን የክልሉ ርዕሰ መስተዳድር አድርጎ ሾሟል። ተሰናባቹ ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዚህ ወቅት ባደረጉት ንግግር በአማራ ህዝብ ጉዳይ ይመለከተኛል የሚል ማንኛውም አካል ውስጣዊ አንድነቱን በማጠናከር ሊቆም በጋራ ሊቆም ይገባል ብለዋል። አስቴር መስጋናው ከባህር ዳር ተከታዩ ሪፖርት አድርሳናለች። እኔ ዶክተር አምባቸው መኮንን ያምባቸው መኮንን በዛሬው ዕለት በክልል ምክር ቤት ፊት ቀርቤ በዛሬው ዕለት በክልል ምክር ቤት ፊት ቀርቤ ርዕሰ መስተዳድር ሁኜ ስሰየም ርዕሰ መስተዳድር ሁኜ ስሰየም ለህገ መንግስቱ ታማኝ በመሆን ለህገ መንግስቱ ታማኝ በመሆን ከክልሉ ህዝብና መንግስት የተጣለብኝን ኃላፊነት ከክልሉ ህዝብና መንግስት የተጣላብኝን ኃላፊነት በቅንነት በቅንነት በታታሪነት ታታሪነት እንዲሁም ህግንና አሰራርን መሰረት በማድረግ እንዲሁም ህግንና አሰራርን መሰረት በማድረግ ስራዬን እንደምፈጽም ቃል ገባለሁ። ስራዬን እንደምፈጽም ቃል ገባለሁ። አመሰግናለሁ። ለሶስት ቀናት ያህል ሲካሄድ የሰነበተው የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን 12ኛ መደበኛ ጉባኤ ዛሬ ርፋዱ ላይ ሲጠናቀቅ የነባሩን ርዕሰ መስተዳደር የአቶ ገዱ አንዳርጋቸውን የመልቀቂያ ደብዳቤ በመቀበል እና በምትካቸው ዶክተር አምባቸው መኮነንን የክልሉ ርዕሰ መስተዳደር አድርጎ በመሾም ነበር። ዶክተር አምባቸው መኮነን ቃለ መሀላቸውን ከፈጸሙ በኋላ 17 ደቂቃ በፈጀው ንግግራቸው በቀጣይ የስልጣን ዘመናቸው እንደ የቤት ስራ ይዘዋቸው ከተነሱ ነጥቦች ውስጥ ጠንካራ የመንግስት መዋቅር መመስረት ጠንካራ የመንግስት የለውጥ አመራር መገንባትና በክልሉ ህግና ስርዓት ማስፈን ነው። በዛሬው እለት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሁኜ በተከበረው የክልሉ ምክር ቤት ስሾም የተጣለብኝ ኃላፊነት ከባድ የሚያስጨንቅና በውስብስብ ፈተናዎች የተሞላ መሆኑን በአምንም የአማራን ክልል ህዝቦች የመምራትና የማገልገል እድል ማግኘት ደግሞ መብት ሳይሆን መታደል በመሆኑ ለዚህ ዕድል በመመረጤ ከፍ ያለ ኩራትና ደስታ የተሰማኝ መሆኑን ስገልጽላችሁ በታላቅ አክብሮት ነው። በቀጣዮቹ ጊዜያት ልዩ ትኩረት ሰጥተን ከምንረባረብባቸው ተግባራት መካከል የመጀመሪያው ጠንካራ የመንግስት መዋቅር በየደረጃው መዘርጋቱን ማረጋገጥ፣ ድክመት የታየባቸውን አካላትና ተቋማት ማጠናከርና ጠንካራ የለውጥ አመራር መገንባት ሲሆን በዚሁ ላይ በመመስረትም በመላ ክልሉ ሰላም እንዲሰፍን በልዩ ትኩረት የምንሰራው ወሳኝ ተግባር ሁለተኛው ይሆናል። ከነዚህ ተግባራት ጋር በተያያዘ ትኩረት ተሰጥቶት የሚከናወነው ሌላው መሰረታዊ ተግባር ደግሞ ህዝባችን ህግን እንዲያከብር ህግን እንዲያስከብርና በህግና በህግ ብቻ እንዲመራ በማድረግ መሰረታዊ መንግስታዊ ስርዓትን የማስከበር እና የህግን የበላይነት የማረጋገጥ ስራው ይሆናል። በሀገራችን በተለይም በክልላችን ሰላም፣ ሁለንተናዊ ልማት ላይ የሚኖራቸው አዎንታዊ ተሳትፎና የምታደርጉት ድጋፍ ተጠናክሮና ምናልባትም እድገት የሀሳብ ከፍታና ብስለት እያሳየ እንደሚቀጥል ያለንን እምነትና ተስፋ እየገለጽ ድጋፋችሁን አስፍታችሁና አጠናክራችሁ እንድትቀጥሉና ከጎናችን እንዳትለዩ ከታላቅ አክብሮት ጋር ልናሳስባችሁ እንወዳለን። በተለይ የአማራን ሕዝብ ጥቅም ለማስከበር መፍትሄው መደራጀት ብቻ ነው የሚል ጠንከር ያለ መልእክትም አስተላልፈዋል። የአማራን ሕዝብ መብት፣ ጥቅም፣ ክብርና ነጻነት ለማስከበር ፍቱን መፍትሄው መደራጀትና መዋየት መሆኑን በማመን ክልላችን ለዚህ ምቹ ይሆን ዘንድ አበክረን የምንሰራ መሆኑን በድጋሚ ልናረጋግጥላችሁ እንወዳለን። ተሰናባቹ የቀድሞው ርዕሰ መስተዳደር አቶ ገዱ አንዳርጋቸው ባለፉት አምስት ዓመታት የኃላፊነት ዘመናቸው በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች የክልሉን ህዝብ ተጠቃሚነት ለማረጋገጥ አመርቂ ስራዎችን መስራታቸውን ጠቁመው ታላቁን የአማራ ህዝብ ለመምራት እድል የሰጠኝን ፓርቲዬን አመሰግናለሁ ብለዋል። የአማራ ህዝብ ለድል ለመብቃትና አገራችን ኢትዮጵያ ሰላም የሰፈነባት ማኅበራዊ ፍትህ የነገሰባት የህብረ ብሔራዊ ዲሞክራሲያዊና በእክልነት ላይ እየተመሰረተ አንድነት የተረጋገጠባት አገር ሁና እንድትገነባ የበኩሉን ገንቢ ሚና መጫወት አለበት። ለዚህም አንደኛ በውስጡ አንድነቱን የማጠናከር ጉዳይ ከሁሉም በላይ ቀዳሚ አጀንዳ ተደርጎ መታየት ይኖርበታል። ውስጣዊ አንድነት የሌለው ህዝብ በቁጥር ቢበዛ የፈለገውን ያህል ቁሳዊና ተፈጥሮ ሀብት ቢኖረውም የሚፈልገውን ማሳካት አይቻልም አይችልም። ስለሆነም ካልተገራና ከተበታተነ አስተሳሰብ ተላቆ የጋራ ህልውናውን በሚያስጠብቁ ከሌሎች ጋር ወንድማማችነትን ሊፈጥሩና ሊያዳብሩ በሚችሉ ሰላማዊ፣ ዲሞክራሲያዊና ልማታዊ በሆኑ አጀንዳዊ ዙሪያ መሰባሰብ ይኖርበታል። ከተበታተነ አካህር ተላቆ ወደ ተደራጀና ወንዝ ሊያሻግር በሚችል ሀሳብ ላይ እየተመሰረተ ጠንካራ አንድነት በውስጡ መገንባት ይኖርበታል። በተለይ አሉ አቶ ገዱ በዙሪያው ካሉ አጎራባች ህዝቦች ጋር ያለውን ግንኙነት በሰላማዊና በወንድማማችነት ላይ የተመሰረተ እንዲሆን ማድረግ ትኩረት ሊሰጠው ይገባል። ሌላው በዚህ ወቅት በትኩረት ሊታይ የሚገባው የአማራ እና የትግራይ ህዝቦች ግንኙነት ነው። እነዚህ ሁለት ህዝቦች በታሪክ፣ በሃይማኖት፣ በባህል ና በአገር ግንባታ የተለየ ግንኙነት ያላቸው እና የሚያኮራ የጋራ ሴት ሲገነቡ የኖሩ ወንድማማች ህዝቦች ናቸው እንዲሁም ጠንካራ ሊባል የሚችል ኢኮኖሚያዊ ወይም የገበያ ትስስር ያላቸው መሆናቸው ለማንም ግልጽ ነው። ይህ መልካም ግንኙነት ከጊዜ ወደ ጊዜ እየተሸረሸረ በአሁኑ ወቅት አንዱ ሌላውን በጥርጣሬ የሚመለከትበትና በስጋት ላይ የተመሰረተ ግንኙነት እየሰፋ መጥቷል። ይህ ሁኔታ እንዲፈጠር ያደረገው በአመራር ደረጃ አማራ ጠል የሆነ ስር የሰደደ አስተሳሰብ መያዙ ብቻ ሳይሆን የአማራ ህዝብ በሌሎች የኢትዮጵያ ህዝቦች ዘንድ በጥርጣሬ እንዲታይ በማንኛውም ጨቋይ ስርዓት ተጠቃሚ ሳይሆን ልዩ ተጠቃሚ እንደሆነ አድርጎ የተሳሳተ ፕሮፓጋንዳ በማሰራጨታቸው፣ ከቅርብ ጊዜ ወዲህ ደግሞ ሆን ተብሎ የትግራይ ህዝብ ለስጋት እና ለጥርጣሬ የሚዳርግ በሀሰት ላይ የተመሰረተ አማራ ሊወርህ ነው ቅስቀሳ የሁለቱን ህዝብ ግንኙነት የሚያሻክር ስራ ታቅዶ እየተከናወነ ነው። እኔ በዚህ አጋጣሚ ለአማራ ህዝብ ማስተላለፍ የምንፈልገው መልእክት ከሁለቱም አቅጣጫ የሚሰነዘሩ ጥላቻ ዘል ቅስቀሳዎች ቢኖሩም ባይኖሩም ትግራይ ውስጥ ያለው አርሶ አደርና ሰርቶ አደር ህዝብ እውነተኛ ወዳጅህ መሆኑን ነው። አሁን ያለው ፖለቲካዊ እንቅስቃሴ ርእዮተ ዓለሙ ምንም ይሁን ምን የአማራና የትግራይ ህዝቦች ግንኙነት ዘላለማዊ ነው። ይህንን ዘላለማዊ ግንኙነት ለማበላሸት የሚደረግን ጥረት ከማንኛውም አቅጣጫ ይምጣ ታግሎ ማስተካከል ይገባል። ከወሰንና ማንነት ጋር የተያያዙ ጥያቄዎችን ሰላማዊ ህግንና ታሪክን መሰረት በማድረግ በህዝብ ፍላጎት ላይ ተመስቶ መፍታት የሚቻል መሆኑን በጽኑ አምናለሁ። በመጨረሻም የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ አስፈጻሚ ኮሚቴ የፓርቲውን ጽህፈት ቤት ኃላፊ አቶ ምግባሩ ከበደን በርዕሰ መስተዳድር ማዕረግ የክልሉ ጠቅላይ አቃቢ ህግ አድርጎ የሾመ ሲሆን በምትካቸው ደግሞ አቶ ዮሀንስ ቧ ያለውን መሾሙን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው። አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችን በዛሬው ዕለት የሚከበረውን ማርች ኤት ዓለም አቀፉን የሴቶች ቀንን የተመለከተ ይሆናል። ዛሬ ማርች ኤት ዓለም አቀፍ የሴቶች ቀን ነው። በዚህ ቀን በኢትዮጵያ በጣም በርካታ የተለያዩ ጉዳዮች፣ የተለያዩ ሁነቶች፣ የተለያዩ ዝግጅቶች እየተደረጉ ይገኛሉ። የህግ ባለሙያዋን የታዋቂዋን የህግ ባለሙያ የት ነበር ንጉሴን በኢትዮጵያ ይህ ወቅት ታሪካዊ ነው ወይ? እንዴትስ ታይዋለሽ? የተደረጉ ለውጦችን ምን ማለት ናቸው ለኢትዮጵያ ሴቶች? በሚል የመነሻ ጥያቄ ቆንጅታዬ አነጋግራቸዋል አነጋግራታለች። ጌት ነበርሽ ከመልሷ ትጀምራለች። የዛሬ ዓመት የእነዚህን ነባራዊ እርምጃዎች አስፈላጊነት ተነጋግረን ነበረ። ተጨባጭ የሆኑ እና መሬት ላይ የወረዱ መለካት የሚችሉ መቆጠር የሚችሉ በሰዎች ሕይወት ውስጥ ለውጣቸው የሚታይ ለውጦች ነው የሚያስፈልገን። ከዚህ በኋላ በሴቶች ጉዳይ ላይ ወይም የሴቶችን ስም ብቻ አጀንዳ አድርጎ መሄድ አያስፈልገንም እና ማንኛውም መንግስት ይሄን ማድረግ አለበት። የእናት ያህል የሴት ልጁ ያህል የቀረበ ለውጥ ማሳየት የሚችልበትን አቅጣጫ ነው የምንመኘው የሚል ነገር አቅርበን ነበር። ያው ዛሬ ይሄን ስናከብር በርካታ በተለይ በዓለም አቀፍ ደረጃ ገጽታችንን የሀገራችንን ገጽታ የቀየሩ የሴት ልጅን እኩልነት በተግባር ያረጋገጡ ቁልፍ የስልጣን እና የውሳኔ ሰጪነት ቦታዎችን መንግስት አጋርቷል። ግን ይሄ እንደሚታወቀው ይሄ መንግስት ከዚህ በኋላ ያው ከምርጫው አንድ አመት የሚቀረው አንድ አመት ነው። ከዚህ በኋላ የሚቀጥለው እስካሁን እንግዲህ ወደ አንድ አመት እየተጠጋ ነው። እነዚህ ያው እርምጃዎች ናቸው በጣም የሚደነቁ የሚመሰገኑ። ያ ማለት ግን ስራውን አያጠናቅቀውም ወይም ደግሞ አጠቃላይ የመላው ኢትዮጵያ ሴቶችን ችግር ይፈታል ብለን ማለት አይደለም። ነገር ግን እንደ ጉልህና በጣም ተጨባጭ በሌሎችም ዘንድ ተምሳሌታዊ የሆነ በአገር አቀፍ በአህጉር አቀፍና በ ዓለም አቀፍ ደረጃ የሀገራችንን ስም በመልካም የሚያስነሳ እንዲሁም ደግሞ በሀገራችን ውስጥ የሚካሄዱትን የለውጥ እንቅስቃሴዎች ሰብአዊ የሆነ ገጽታ እንዲኖራቸው ለማድረግ ጭምር የረዳ ነው የሚል እምነታል። ዛሬ እለቱ በበርካታ ዝግጅቶች ተከብሮ እንደዋለ ነው የተገነዘብ ነው። ቀደም ብሎም ጠቅላይ ሚኒስትሩ ተገኝተው ንግግር ያደረጉበት ጉባኤ ነበር። በአፍሪካ ህብረት፣ አንቺ ደግሞ የተካፈልሽበት ሌላ እንዲሁ ከፍ ያለ መሰናዶ እንደነበረ ቀደም ብሎ ገልጸሽልኛል። ለአድማጮች ታካፊ ልን አዎ እንግዲህ ይሄ ቀን በጣም በብዙ መልኩ ነው የተከበረው እና ከትላንት ብጀምርልሽ ትላንትና እኔ እንኳን የነበርኩባቸውን በከፊል በአይ ከቀኑ አስር ሰዓት ላይ በአያት ሬጀንሲ ሆቴል የኢትዮጵያ ታላቅ ሩጫ ጽህፈት ቤት እሑድ የሚካሄደውን። ለአስራ ስድስተኛ ጊዜ በኢትዮጵያ እሁድ የሚካሄደውን በጣም አምስት ኪሎ ሜትር የሴቶች ሩጫ አስመልክቶ ጋዜጣዊ መግለጫ ይሰጥ ነበር። በዛም ላይ እንግዲህ የዚህ ነገር ፊት አውራሪ ከሆኑት መካከል አትሌት ኃይሌ ገብረስላሴ እንዲሁም ደግሞ ክብርት የሴቶችና ህጫናት ህጻናት ወጣቶች ጉዳይ ሚኒስትሯ ክብርት ያለም ጸጋዬ በተገኙበት፣ እኔም እንዲሁ በተገኘሁበት ትላንትና ስለ ሩጫው መግለጫ ተሰጥቷል። የዘንድሮ መሪ ቃል ደግሞ እኔ እመራለሁ ወይም አይሊድ የሚል ነው። ስለዚህ እኔ እመራለሁ የሚለው ያው እንግዲህ ቀደም ሲል ለሚናንች የሚያነሳ ነውን መሰረታዊ የአመራር ሰጪነት የውሳኔ ሰጪነት ነገር ያንጸባረቀ ነበር። በጣም ደስ የሚል ነበረ። ከንግዱ ዓለም ከትምህርት ቤት ደግሞ እንዲሁ መጡ ነበሩ እና ተማሪዎች የመሪነት አርያቸውን ተጠይቀው ጭምር አንዷ ወይም ብዙዎቹ እኔን ብለው ስለነበር እኔም ከተማሪዎቹ ጋር የሚገናኝበት እድል ነበር፣ ከሴት ተማሪዎች ጋር። ከዛ በመቀጠል ትላንትና ማታ እንግዲህ በኢትዮጵያ አየር መንገድ ሶስተኛ ጊዜ ይመስለኛል በሴቶች ብቻ የሚካሄድ በረራ ወደ ኖርዌይ ኦስሎ ትላንት ማታ ተካሂዷል። እዛም ላይ በጣም ትልቅ ነበር። የክብርት ፕሬዚደንቷ ክብርት ሳህለ ወርቅ እንዲሁም ደግሞ የጠቅላይ ፍርድ ቤት ፕሬዝደንቷ ክብርት ወይዘሮ መአዛ እና ሌሎችም በጣም በርካታ ሚኒስትሮች፣ በውሳኔ ሰጪነት ላይ ያሉ ሴቶች ነበሩ ከአፍሪካ ምድር የሴቶችን የበላይነት የሴቶችን ቻይነት የሴቶችን ስኬት አማነት ይዞ የሚጓዝ ትልቅ አየር መንገድ ሰንደቅ ዓላማችንን ጭምር የሚሸከም አየር መንገድ መኖሩ ራሱ በጣም የሚያኮራ ነው እና ትላንት እንደተነገረን ትላንት በኖርዌይ ኦስሎ የወጡ ጋዜጦች ጠቅላላ በጣም ይህን ዜና ትልቅ ሽፋን ሰጥተውት ነበረ እና ከጥቁር ምድር ከአፍሪካ በብዙ መልካም ገጽታችን በማ ከማንታወቅ ምድር ይሄን የመሰለ እነሱን የቀደመ ትልቅ ታሪክ ሲሰራ ማየት በጣም እንዳንገበገባቸው እንደ ቆጫቸው ነው የሰማነው። እና ብዙ ጊዜ ከአውሮፓ ነው ጥሩ ነገር መጣ ሲባል የምንሰማ፣ አሁን ግን ከአፍሪካ በተለይ በነዚህ እንቁ ሴቶች ካፕቴን አምሳል እና ካፕቴን ቃልኪዳን ናቸው የትላንት አውሮፕላን ያበረሩት። ስለዚህ ይሄ ነበረ ትላንትና ዋዜማው ይሄ የሚመስል ነበረ። እና የታደምኩበት በጣም ብዙ ነገር ምን የሚካሄደው ዛሬ ጠዋት እኔ የታደምኩት እንግዲህ ከበጎ አድራጎት ድርጅቶች ጋር በተያያዘ በጣም ብዙ ስለምስራ ወርልድ ቪዥን ከሚገኙ ሰራተኞች ጋር ነበር። እዛም ላይ ደግሞ ሴት ፍቅርን ታስተምራለች፣ ሴት በፍቅር ትለውጣለች የሚል ነገር ነበርን። ዛሬ እንግዲህ ከሰዓት በኋላ ቀደም ሲል አንቺም እንዳስቀመጥሽ በጠቅላይ ፍርድ ቤት ክብርት ወይዘሮ መዓዛ ፕሬዚደንት ከሆነ ወዲህ የመጀመሪያ የዓለም አቀፍ ሴቶች ቀን አከባበር ነው እና በጣም በሚያስደስት መልኩ በራሳቸው ሴቶች የተመራ በሴቶች ብቻ የተመራ ወይም በሴቶች ዳኞች የተሰየመ ችሎት ነበር። ዛሬ ከሰዓት በኋላ ጠቅላይ ፍርድ ቤት በዳኝነት ሴቶችን ብዙ አያውቃቸውም። እኔ እንዲያውም በጣም ተገርሚያለሁ። ምክንያቱም እኔም አውቃውን እንድልቻ እንደነበሩ ነበር ከሰላሳ ዘጠኝ ዳኞች ውስጥ ሰባቱ ሴቶች መሆናቸውን ነው ወይዘሮ ማዛ የነገሩት። ዛ ሰዎች ያስቻሉት ችሎት ነበር። በጣም ብዙ ታዳሚም ነበር። ይሄ እንግዲህ ሴቶች አውሮፓን አብራሪ ሴቶች ዳኛ፣ ሴቶች ውሳኔ ሰጪ መሆን ይችላሉ በሚል ለዚህ ቀን ደግሞ ይህን ቀን ማሰብ ሰዎች እንዲችሉ የተደረገ ነገር ነው። በጣም አስደሳች ነበር። በቃይ ፍርድ ቤቱም እንግዲህ አጠቃላይ መንፈሱ እየተቀየረ እንደሆነ እና ያው ሴትነትን ከፍ አድርጎ የማየት ነገር መንቃቱን በተግባር የሚያሳይ ነገር ነው። እንግዲህ ውይይታችንን ለማጠቃለል ዓለም አቀፍ የሴቶች ቀን አንድ ቀን ነው። የሴቶች ጉዳይ በአንድ ቀን ተወስቶ በአንድ ቀን ክብረ በዓል፣ የሚያበቃ አይደለም። ክንዋኔዎችን፣ ለማጉላት ቀሪ ፈተናዎችን መፍቻ መንገዶችን ለመተለም ነው የሚጠቅመው። በዚህ አጋጣሚ ያንቺ ጥሪ ምን ይሆናል? በዚህ ብናጠናቅቅ፣ የት ነበርሽ? በጣም አመሰግናለሁ እንግዲህ አሁን የዶክተር አብይን ንግግር ነው ማጠናከር የምፈልገው በዓለም አቀፍ ደረጃ በሀገር አቀፍ ደረጃ ብዙ ትልልቅ መልካም ገጽታዎች አሰጥቶናል። ይህን በተለይ ያለፈው አንድ ዓመት ጠቅላላ የሴቶች ዓመት መባል ይችላል ለኢትዮጵያ፣ በኢትዮጵያ ታሪክ። ስለዚህ እኔ አንድ ቀን ነው ብቻ ነው ብዬ ማሰብ አልፈልግም ግን ቀደም ሲል እንዳልሽው ክብረ በዓል አሁን በጣም ብዙ በዓል ብዙ ድግስ አለ እና በድግስ የተለወጠ ሀገር የለም። በድግስ የሞላ ጓዳ የለም እና ከክብረ በዓሉና ከድግሱ መለስ ማሰብ ያለብን የዕለት ከዕለት እንቅስቃሴያችን፣ የዕለት ከዕለት እርምጃዎቻችን ውስጥ እንዴት ሴቶችን የሚጠቀም ሴቶችን የሚያስፈክ ሴቶችን የሚጠቀም ጭምር የህይወት መስመር፣ የአመራር አቅጣጫ፣ የፖለቲካ መስመር መዘርጋት እንደሚገባን ማሰብ የሚገባን ይመስለኛል። ሌላው ትልቁ እንግዲህ ሴቶች በሕይወታቸው የሚያስፈልጋቸው ሰላም ነው እና ለእነሱም ለሚወዷቸው ቤተሰቦቻቸውን ክብርና እድገት። ስለዚህ ሴቶች የሰላም መሳሪያ ሆነው ማየት ያስፈልጋል። ሴቶች የጸብ ሳይሆን የሰላም መሳሪያ ሆነው ማየት ያስፈልጋል። እና ሴት ልጅ የመጠገን ብልሃትም አላት እና ይሄ እንግዲህ እዛም እዚህም የምናየው የተሰበረ የወንድማማች ግንኙነት በሴት ልጅ ብልሃትና በእናትነት ፍቅር ብቻ ነው ተጠግኖ ሊድን የሚችለው የሚል እምነት አለኝ እና ይሄ ቀጣዩ ሙሉ አንድ ዓመት ዛሬ ያከበር ነው እስከሚቀጥለው ማርች ወይም ደግሞ በዓለም አቀፍ ደረጃ የምናከብረው የሴቶች ቀን ድረስ በሴት ልጅ ብልሀት እና በእናቶች ፍቅር የሀገራችን አንድነት መልሶ የሚጠገንበት ጊዜ እንዲሆን ጥሬ ማቀርባለው። ለዚህ ደግሞ ሳይሰስቱ ሴቶች ፍቅር መስጠት፣ ሳይሰስቱ ሴቶች እውነት መስጠት፣ ፍትህ መስጠት እንደሚችሉ አውቃለሁም እና ሁሉም ሴቶች የበኩላቸውን ጥረት እንዲያደርጉ ለዚህ ደግሞ ወንዶቹም ይህንን እውቅና ሰጥተው ይህንን የሚሰማ ልብ ኖሯቸው ለእናታቸው ፍቅር ሲሉ ለሴት ልጆቻቸው ብልሀት ሲሉ ለሚስቶቻቸው ብልሀት ሲሉ ያንን የማድረግና ወደ እርቅ ወደ ፍት ወደ ሰላም መተን የውስጥ አንድነታችን ሳይላላ በጋራ አንድም ሰው ሳይከፋው በማዕድ ዙሪያ በእናታችን በኢትዮጵያ ማዕድ ዙሪያ ተሰብስበን የምንገናኝበት ጊዜ እንዲሆን ከዛሬ ጀምረን አመቱን ሙሉ ስንሰራ የምንቆይበት እንጂ ስንጨፍር ስንደንስ ስናወራ ብቻ የምንቆይበት ጊዜ እንዳይሆን አደራ አላለሁ። በጣም ድግስ ደስቷል የሚል ስጋት አለኝ እና አሁን ከድግሱ ከበዓሉ ከጭፈራው መለስ ብለን ለየት ያለ ትጋት መስጠት ያስፈልጋለን። የት ነበርሽ ንጉሴ ስለ ጊዜሽ በጣም አድርጌ አመሰግናለሁ። በድጋሚ መልካም መልካም ዓለም አቀፍ የሴቶች ቀን። ጌት ነበርሽንና ቆንጅትን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን በትናንትናው ምሽት አሰምተ ነው የነበረው የሀዋሳ ኢንዱስትሪ ፓርክ ሰራተኞች ከስምምነት ላይ መደረሱን የተመለከተ ነው። የሀዋሳው ዘጋቢያችን ዮናታን ዘብዲዎስ ዝርዝሩን ይዟል። ትላንት በተለይ ከሰዓት በፊት የሚከፈል ደመወዝ አነስተኛ ነው በማለት ስራ የማቆም አድማ የመቱ የአዋሳ ኢንዱስትሪ ፓርክ ሰራተኞች ከሰዓት በኋላ ስራ መጀመራቸውን በኢንዱስትሪ ልማት ኮርፖሬሽን የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ተናግሯል። ሰራተኞቹ ወደ ስራቸው የተመለሱት ተወያይተው ከስምምነት በመደረሱ ነው። አቶ ፍጹም ከተማና በኢንቨስትመንት ኮሚሽን የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ብላይ ኃይለ ሚካኤል ስራ የማቆም አድማ መጥተው የነበሩት የአንድ ኩባንያ ሰራተኞች እንጂ እንደ አጠቃላይ የፓርኩ ሰራተኞች መገለጽ ያለበትም ብሏል። ፓርክ ውስጥ ቁጥራቸው በርካታ የሆኑ የውጭና የገ ውስጥ ካምፓኒዎች ያሉ። በትላንትናው ላይ የተፈጠረው አንድ ካምፓኒ ላይ ነው ሰራተኞች ስራ ማቆም ያደረጉት። ስለዚህ እሱ ላይ የኢንዱስትሪ ፓርኩ ሰራተኞች ተብሎ የተገለጸው እንዲስተካከል እንፈልጋለን። ሀያ አምስት ሺህ ሰራተኞች ናቸው ፓርክ ውስጥ እየሰሩ ያሉት አሁንና አንድ ካምፓኒ ጋር የተነሳ ቅሬታ ነበር በሰራተኞችና በአሰሪዎቻቸው መሃል ስለዚህ ያ ሙሉ ለሙሉ ፓርኩን ይወክላል ብለን አናስብም ግን ቅሬታ እንደ ቅሬታ ደግሞ መስተናገድ አለበት። ቅሬታቸውን የሚመለከተው አካል ጥያቄዎቻቸውን ሰምተው ከካምፓኒው ማኔጅመንት ጋር ተነጋግረው ያሉትን ችግሮች የረጅምና ና የአጭር እቅድ አውጥተው ተነጋግረው ሰራተኞች ወደ ስራቸው ተመልሰው ዛሬ ሁሉም ሰራተኞች ስራቸው ላይ ነው ያሉት አቶ ፍጹም ፓርኩ ውስጥ እንደ የኩባንያዎቹ አይነት ባህልና የቴክኖሎጂ አጠቃቀም የተለያየ የክፍያ መጠን መኖሩን ተናግረው ኩባንያዎቹ ሰራተኞች በሚያሳዩት የማምረት ብቃታቸው ጥቅማ ጥቅምና ማብረታቻ እንዲያደርጉላቸው ግፍት የተደረገ መሆኑን ተናግረዋል በፓርኩ ያሉ ችግሮችን በአጭርና በረጅም ጊዜ እቅድ ለመፍታት ከባለድርሻ አካላት ጋር እየተሰራ መሆኑም ገልጸዋል ተጠቅሷል። ከቅጥር ሁኔታቸው እስከ ስራ ገበታቸው ድረስ ሰራተኞችን ጉዳይ የሚከታተል እና በዚህ ዙሪያ የሚሰራ ላበር ዩኒት የተሰኘ ቡድን መዋቅሩን ገልጸዋል። ችግሮቹ ከሰራተኛው የሚመጡ ችግሮችን እየወሰዱ መፍትሄ የማምጣት ወደፊት አቅጣጫ የማስቀመጥ ስራዎች ከስር ከስር እየተሰሩ ነው። እዚህ የሚሰሩ ስራዎች ሌሎች ፓርኮች ላይም በተመሳሳይ መልኩ እዚህ የተከሰቱ ችግሮች እዛ ጋር እንዳይከሰቱ በደንብ የጥናት እየተደረገ ኢምፕልመንት እየተደረገ ያለውና የትኛውም ከሰራተኛው የሚመጣ ጥያቄ የሚናቅ የለም። ሁሉም ተወስዶ ያለውን ነገር ግን ከመብት ከግዴታ አንጻር ሰራተኛው ማወቅ ያለበትንም እንደዚሁ ብሪፍ እንዲደረግ ካምፓኒዎችም፣ የውጭ ካምፓኒዎች በተለይ ሎካሉን የሎካል ሕጎችን ካለማወቅ የሚደረጉ ነገሮች ካሉ እነሱንም አድቫይዝ በማድረግ በመመለስ ስራዎች እየተሰሩ ነው ያሉት። ይህንንም እንዲያጠናክርልን የፌዴራል የሰራተኛና ማህበራዊ ጉዳይ እንደዚሁ እዚሁ መጥቶ ድጋፉን እየሰጠ ነው ሰሞኑ። አላማው ሰራተኛውን ውጤታማ ማድረግ፣ ካምፓኒዎችን ውጤታማ ማድረግ፣ ፕሮዳክቲቪቲ መጨመር፣ ኤክስፖርቱን ማሳደግ፣ የስራ እድሉን ማስፋት፣ የሰራተኛውን ተጠቃሚነት ማጉላት ነው። የደቡብ ክልል ሰራተኛና ማህበራዊ ጉዳይ ቢሮም ሰላማዊ የኢንዱስትሪ ግንኙነት ቱሪስት ዲሬክተር አቶ አስረስ ግዛው ከሰራተኛና ስራ የማቆም አድማ መጥቶ ከነበሩ ሰራተኞችና ከአሰሪዎቻቸው ጋር መወያየቱን ገልጸዋል። በውይይታቸው ወቅትም ሰራተኞች ደሞዛቸው ዝቅተኛ መሆኑን፣ በቂ የህክምና አገልግሎት እንደማይሰጣቸው፣ የምግብ አቅርቦትም ውስን መሆኑንና የሰራተኛ አያያዝ ጉድለት መኖሩን መናገራቸውን ተናግሯል። ሰራተኞች ስራቸውን እየሰሩ መብታቸውን እንዲጠይቁ፣ ባለሀብቶች ደግሞ አለ የተባለውን ችግር እንዲፈቱ መተማመናቸውም ገልጸዋል። በነዚህ ጥያቄዎች ላይ ጥያቄዎቹን ተቀብለን ግን እነሱ አሁን ስራ እየሰሩ መብታቸውን ደሞ በዚያ አግባብ መጠየቅ እንዳለባቸው እና እኛም መሰረታዊ ጉዳዮች ላይ ከተቋሙ ጋር ተነጋግረን ምላሽ እንዲሰጥ እንደምናደርግ ከነሱ ጋር ተግባብተን ሰራተኞቹ ወደ ስራ እንዲገቡ አድርገናል። ስለዚህ ሰራተኞቹ ወደ ስራ እንዲገቡ ካደረግን በኋላ ከድርጅቶቹ ጋር ተነጋግረናል። ድርጅቶቹም በአንዳንድ ጉዳዮች ላይ መልሰን እንፈትሻለን የሚል ነገር ነግረውናል። በተለይ ከሕክምና አንፃር ያነሱት ነገር ትክክል እንደሆነ እነሱም ተቀብለዋል። በቅርቡ በሁለት ሳምንት ጊዜ ውስጥ በቂ ባለሙያ እንቀጥራለን ብለው በዛም አንጻር ምላሽ ሰጥተዋል። ከምግብም አንጻር የጥራት ችግር አለ ብለው ላነሱት ኮሚቴ ተቋቁሞ ከዚህ በኋላ በኮሚቴ አማካኝነት የሚቀርብላቸው ምግብ ጥራቱ የተጠበቀ መሆኑን ቼክ የሚደረግበት ስርዓት እንዲፈጠር ከድርጅቱ ጋር ተግባብተናል። በመሰረታዊነት እንደ ሀገርም ይሄ የደሞዝ ማነስ ችግር እንዲፈታ በተለይ በኢንዱስትሪ አርክ ብቻ ሳይሆን እንደ ሀገር ሚኒመም ዌጅ የሰራተኞች የመቀጠሪያ መነሻ ባለመኖሩ አንዳንድ ችግሮች አሉ። ይህንን ደግሞ እንደ ሀገር እየታየ በየጊዜው ጥናት እየተደረገ ምላሽ እንዲሰጥ አዋጅ 377 ሲሻሻል እዛ ውስጥ ሚኒመም ወይጅ እንዴት መስተካከል እንዳለበት የሚያይ አሰራር እዛ ውስጥ ተካቷል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን የደቡብ ክልል ቅርንጫፍ ኃላፊ አቶ ጫና ያለዋወቀ በበኩላቸው እንዳሉት የአዋሳ ኢንዱስትሪ ፓርክ ሰራተኞች እስካሁን በሰራተኛ ማህበር አልተደራጁም። በመሆኑም መብታቸው እየተከበረ አይደለም ነው የሚሉት። ስለዚህ የፓርኩ ሰራተኞች ችግር የሚፈታው መብታቸውም የሚከበረው በማህበር ሲደራጁ ብቻ ነው ብሏል። ኮንፌዴሬሽኑ ከባለድርሻ አካላት ጋር መሆን በአገር አቀፍ ደረጃ የኢንዱስትሪ ፓርክ ሰራተኞችን በማህበር የማደራጀት ስራ በቅርቡ ለመስራት ከስምምነት እንደተደረሰም ተናግሯል። ሰራተኛው የደሞዝ ማነስ አለበት፣ እሱ የአመት ፍቃድ ችግር አለበት፣ የዘን ፍቃድ ችግር አለበት፣ የሆነ ፍቃድ ችግር አለበት፣ አይሰጠውም። እነዚህ ነገሮች ስለሚያደረጉ የግድ ሰራተኛው ተደራጅተው መብቱን ጠቅሙ ማስጠበቅ እንዳለበት የእኛ እምነት ነው። ችግሮችን በየወቅቱ ሲከሰቱ ሄደን በጋዜጣውን በምኑ እየተባለ የሚከበር ሳይሆን መብት ህብረት ስምነት ሲኖር፣ ህብረት ስምነት ማለት ከአዋጁ በታች ሌላ ህግ ማለት ነው። እንደ ድርጅቱ ኮንቴክስት አሰሪና ሰራተኛ ማህበሩ የሚያውጡት ህግ ማለት ነው። ሰራተኛ ማህበር ደግሞ ማቋቋሙ በጣም አስፈላጊ ነው። ይህም የኢትዮጵያ ሰራተኛ ኮንፌዴሬሽን በከፍተኛ ደረጃ ያምናል። ብዙ ኬዝ አንስቶ ብዙ ጭቅጭቅ ተደርጎ አሁን ወደ ተመተማመኑ ደረጃ ተደርሰዋል። በሚኒስቴር ደረጃ በኢንዱስትሪ ፓርክ በሀገር አቀፍ ደረጃ በኢንቨስትመንት ኮሚሽን፣ በኢትዮጵያ ሰራተኛ ኮንፌዴሬሽን አይ የለውም ሆነው የጋራ ኮንስስ ተይዟል። በቅርብ በቅርብ ምናልባት በአጭር ጊዜ የማደራጀት ስራ ይጀምራል። ሰራተኞቹ ከውይይቱ በኋላ ወደ ስራ የተመለሱ ቢሆንም የደሞዝ የሰራተኛ አያያዝና ደህንነታቸውን የተመለከቱ ጉዳዮች እልባት እንዲያገኙ ጠይቀዋል። ሰራተኞቹ የሚከፈላቸው ደሞዝ ለቤት ኪራይ ከሚከፍሉትና ለወር አስቤዛቸው ከሚያውጡት ወጪ አልፎ ለሌሎች መሠረታዊ ፍላጎቶች እንደማይሆንም ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቢል ያብሮ ነው። የስርጭት መሀንዲሷ ዘይነብም አብራን ነበረች። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ምሽት ለሳምንቱ በመራረጥ ናቸው ቅንብሮች እና በሰኞ ምሽት ደግሞ በመደበኛ ዝግጅታችን እንገናኝ። I've been a beginner, I've been a I've been a I've been I've been a And the Christian he was a Yeah,